Hagarinya report. በትግራይ ክልል ጦርነት ምርኮኞች ነበሩ የተባሉ 212 የመከላከያ ሰራዊት አባላት በምህረት ተለቀቁም። በትግራይ ክልል ጦርነት ወቅት ተማርከው ነበር የተባሉ 212 የኢትዮጵያ መከላከያ ሰራዊት አባላት ሰሞኑን በምህረት መፈታታቸውን የክልሉ ጊዜያዊ አስተዳደር አስታውቋል። ቀሪዎቹም የመከላከያ ሰራዊት አባላት ጉዳይም በአጭር ጊዜ ውስጥ መፍትሄ እንደሚያገኝ አስተዳደሩ አስታውቋል። የመከላከያ ሰራዊት አባላቱ የፌዴራል መንግስትና የህዝባዊ ወያኔ ሓርነት ትግራይ ህወሓት ማለት በጥቅምት 2015 ዓ ም በደቡብ አፍሪካ ፕሪቶሪያ የግጭት ማቆም ስምምነት ከመፈራረማቸው በፊት የተማረኩ መሆናቸውን የትግራይ ክልል ኮሚኒኬሽን ጽህፈት ቤት ባወጣው መግለጫ አስታውቋል። ከፕሪቶሪያው ስምምነት በኋላ ከ160 በላይ የመከላከያ ሰራዊት አባላት መለቀቃቸውን ጽህፈት ቤቱ አክሎ ያስታወቀ ሲሆን ሰሞኑን የተለቀቁት የመከላከያ ሰራዊት አባላት በከባድ ወንጀል ተጠርጥረው በቁጥጥር ስር የቆዩ መሆናቸውን ጽህፈት ቤቱ አመልክቷል። ሰሞኑን የተለቀቁት የመከላከያ ሰራዊት አባላት በከባድ ወንጀል ተጠርጥረው በቁጥጥር ስር የቆዩ መሆናቸውን ጽህፈት ቤቱ ያመለከተ ሲሆን የትግራይ ክልል ጊዜያዊ አስተዳደር ለእነዚህ የሰራዊት አባላት ምህረት ያደረገው የፕሬቶሪያ ስምምነት አፈጻጸምን በተመለከተ ባለፈው ሳምንት በአዲስ አበባ በተደረገ ውይይት ላይ በተደረሰው መግባባት መሆኑን ገልጿል። ሐሰተኛ የሜዲካል ቦርድ ሰነድ በማዘጋጀት ህገወጥ የሰዎች ዝውውር ወንጀል የፈጸመ ተጠርጣሪ ተያዘም። የጥቁር አንበሳ ስፔሻላይዝድ ሆስፒታል ሐሰተኛ የሜዲካል ቦርድ ሰነድ በማዘጋጀት ህገወጥ የሰዎች ዝውውር ወንጀል ሲፈጽም የነበረ ተጠርጣሪ በቁጥጥር ስር መዋሉን ፌዴራል ፖሊስ አስታውቋል። ጌቱ ደጀን ወልደ አረጋይ የተባለው ተጠርጣሪ የጥቁር አንበሳ ሆስፒታል ሰራተኛ ሲሆን ወደ ውጭ ሀገር በህገወጥ መንገድ ለሚወጡ ኢትዮጵያውያን በህመም ምክንያት ከሀገር ውጭ ሄደው እንዲታከሙ የጥቁር አንበሳ ሆስፒታል ቦርድ ወስኗል የሚል ሐሰተኛ ደብዳቤ በማዘጋጀት ከኤምባሲ ስለ ትክክለኛነቱ የይጣራ ጥያቄ ሲቀርብም ሰነዱ ትክክለኛ ነው የሚል ምላሽ በመስጠት ወንጀል ሲፈጽም እንደነበረ ተገልጿል። በተጨማሪም ባንኮች የውጭ ምንዛሬ በሀሰት ታማሚ ለተባሉ ግለሰቦች በመስጠት እንዲተባብሯቸው የሚገልጽ ደብዳቤ በመጻፍ ህገወጥ የገንዘብና የሰው ዝውውር ወንጀል ሲፈጽም እንደነበረ ሲጠቆም ፖሊስ የፍርድ ቤት የብርበራ ትዕዛዝ አውጥቶ በተጠርጣሪው ቢሮ ውስጥ ባደረገው ብርበራ በተለያዩ ግለሰቦችና ድርጅቶች የተዘጋጁ የራስጌ ማህተሞችን ፖሊስ በኤግዚቢትነት መያዙን አረጋግጧል። ከዚህም ባሻገር ተጠርጣሪው ያዘጋጃቸው የጥቁር አንበሳ ሆስፒታል የሕክምና ቦርድ የታካሚዎች ሀሰተኛ ሰነዶች ለኢትዮጵያ ንግድ ባንክ ዓለም አቀፍ ባንኮች ግንኙነት መምሪያ የተዘጋጁ ሀሰተኛ ሰነዶችና የተለያዩ ግለሰቦች ፓስፖርትና ሌሎች የተለያዩ ሀሰተኛ ሰነዶች በተደረገው ብርበራ የተገኙ ሲሆን ግለሰቡ ከመጋቢት 10 2016 ዓ ም ጀምሮ በቁጥጥር ስር ውሎ ምርመ ምርመራው እየተጣራበት እንደሆነ ተገልጿል። በኢትዮጵያ ብቸኛ ነው የተባለለት የኒኩሌር የሕክምና ማዕከል ተከፈተ። ለሀገሪቱ ብቸኛ እንደሆነ የተገለጸው የኒኩሌር ሕክምና ማዕከል የተከፈተው ፓዮኒር ዲያግኖስቲክ ማዕከልና ረዳት ሄልዝ ኬር ናቸው። የኒኩሌር ሕክምና እጅግ አነስተኛ መጠን ያለው ጨረር የሚያመነጭ ንጥረ ነገርን በመጠቀም እንደ ካንሰር፣ ነርቭ፣ የልብ ህመም ያሉትን ለምርመራና ሕክምና አገልግሎት ለመስጠት ጥቅም ላይ የሚውል የህክምና አይነት ነው ተብሏል። ማዕከሉን ለመክፈትም ከ128 ሚሊዮን ብር በላይ ወጪ እንደተደረገበት ባለቤቶቹ ተናግረዋል። የህክምናው በሀገር ውስጥ መጀመር ህክምናውን ፍለጋ ባህር ማዶ የሚታከሙ እና የሚደክሙ ታማሚዎችን እንግልት ይቀንሳል። ለዚህም ተብሎ የሚወጣውን የውጭ ምንዛር የሚያስቀራል ተብሎለታል። ታማሚዎች የኒውክሌር ህክምና ፍለጋ ወደ ተለያዩ ሀገራት ሲሄዱ እስከ 800 ሺ ብር ድረስ እንደሚያወጡ ሲነገር ተሰምቷል። የኒውክሌር ህክምና መስጠት የተጀመረውም አራት ኪሎ በሚገኘው አርሾ ህንፃ ላይ መሆኑን ተገልጿል። ማዕከሉ መስራች አቶ ብሩክ ፈቃዱ ማዕከሉ በመከፈቱ ደስተኛ መሆናቸውን ተናግረው ወደፊትም በጤናው ዘርፍ ፈር ቀዳጅ የሚሆኑ አገልግሎቶች እንደሚከፍቱ ጠቅሰዋል። ለሀገሪቱ ብቸኛ የሆነውን የዚህን የኒኩሌር ህክምና ማዕከልን መርቀው የከፈቱት የጤና ሚኒስትሯ ዶክተር መቅደስ ዳባ ናቸው። ሚኒስትሯ የህክምና ማዕከሉ መከፈት በጤና አገልግሎት አቅርቦቱ ላይ ከፍተኛ አስተዋጽኦ እንዳለው ጠቅሰው መንግስት ሶስት የኒኩሌር የህክምና ማዕከል ለመገንባት ቅድመ ዝግጅት አጠናቆ ወደ ተግባር መግባቱንም አስረድተዋል። በኢትዮጵያ የኒኩሌር ህክምና ከአስር ዓመት በፊት በጥቁር አንበሳ ስፔሻላይዝድ ሆስፒታል ይሰጥ የነበረ ሲሆን ከዚያ ወዲህ ግን አገልግሎቱ በተለያዩ ምክንያቶች ተቋርጦ መቆየቱ ተገልጿል። የኢትዮጵያ አየር መንገድ አምስት ኤርፖርቶችን እየገነባ እንደሆነ ገልጿል። የኢትዮጵያ አየር መንገድ ግሩፕ አምስት ተጨማሪ የሀገር ውስጥ በረራ መዳረሻ ኤርፖርቶችን እየገነባ መሆኑን ሰሞኑን ገልጿል። ተቋሙ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንዳሉት አየር መንገዱ በአሁኑ ወቅት 136 ዓለም አቀፍ እንደዚሁም 22 የሀገር ውስጥ መዳረሻዎች አሉት። በአሁኑ ወቅት ተጨማሪ አምስት የሀገር ውስጥ መዳረሻ ኤርፖርቶች እየተገነቡ መሆናቸውን ጠቅሰው ኤርፖርቶቹ የሚገነቡትም በሚዛን ቴፒ፣ አማን፣ ነገሌ ቦረና፣ ያቤሎ፣ ጎሬ፣ የመቱና ደብረ ማርቆስ ከተሞች መሆኑን አብራርተዋል። ከእነዚህ መካከልም አራቱ በአንድ ዓመት ጊዜ ውስጥ ተጠናቀው ወደ ስራ እንደሚገቡ ይዚያ ገልጿል። ኢትዮጵያ በሩሲያ ሞስኮ የሙዚቃ ኮንሰርት ላይ የተፈጸመውን የሽብር ጥቃት አወገዘች። በሩሲያ ዋና ከተማ ሞስኮ በሚገኘው ኩርኩስ ሲቲ አዳራሽ ውስጥ የተካሄደ በነበረ የሙዚቃ ድግስ ላይ ታጣቂዎች ባደረሱት ድንገተኛ ጥቃት በርካታ ሰዎች ጉዳት መድረሱ ይታወቃል። ይህን ተከትሎ ኢትዮጵያ በውጭ ጉዳይ ሚኒስትሯ በኩል ባወጣቸው መግለጫ በሞስኮ የተፈጸመውን ጭካኔ የተሞላበት የሽብር ጥቃት እንደምታወግዝ አስታውቃለች። የውጭ ጉዳይ ሚኒስቴር በመግለጫው ኢትዮጵያ አርብ መጋቢት አስራ ሶስት ምሽት ላይ በሞስኮ በሚገኘው ክሮከስ ሲቲ ሆል የሙዚቃ ኮንሰርት ላይ በንጹሐን ዜጎች ላይ የተፈጸመውን አረመናዊና አሰቃቂ ሽብር ጥቃት ታውግዛለች ብሏል። በሽብር ጥቃቱ ሰለባ በሆኑት ንጹሐን ዜጎች የተሰማውን ልባዊ ሀዘን በመግለጽ ለሩሲያ መንግስትና ለሟች ቤተሰቦች መጽናናትን ተመኝቷል። ሽብርተኝነት በሰው ልጅ ላይ የተደቀነ ትልቅ አደጋ ነው ያለው የኢትዮጵያ መንግስት መግለጫ እንዲህ አይነቱን የንጹሐን የህይወት መጥፋት ለመከላከል የዓለም ሀገራት የተቀናጀ ጥረት ይጠይቃል ብሏል። ኢትዮጵያ በዚህ አስቸጋሪ ወቅት ከሩሲያ ፌዴሬሽን መንግስትና ከሩሲያ ህዝብ ጎን ትቆማለች ሲል የውጭ ጉዳይ ሚኒስቴር በመግለጫው አረጋግጧል። ሩሲያ አሸባሪዎችን ለመዋ ለመዋጋት ለምታደርገው ጥረትም ኢትዮጵያ ሙሉ ድጋፍ እንደምትሰጥ መግለጫ አስታውቋል። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ጥቃቱን ተከትሎ በሰጡት መግለጫ ይህንን አረመኔያዊ ተግባር ዓለም አቀፉ ማህበረሰብ ሊያወግዛ ይገባል ማለታቸው ይታወሳል። ይህን ተከትሎም በርካታ ሀገራት ለሩሲያ አጋርነታቸውን በማሳየት መግለጫ በመስጠት ላይ ይገኛሉ። በሽብርተኝነት የተፈረጀው እስላሚክ ስቴት አይኤስ ለጥቃቱ ኃላፊነት እንደሚወስድ ያስታወቀ ሲሆን የአይኤስ ክንፍ የሆነው የአፍጋኒስታኑ የኮርሳን ፕሮቪንስ ኢስላም ኢስላሚክ ስቴት ጥቃቱን ያደረሱት አባላቱ እንደሆኑ መግለጹ ይታወሳል። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።